ጤናና አካባቢ ኦሚክሮን የሚል ስያሜ የተሰጠው አዲሱ ልውጥ የኮሮና ተዋሲ የመዛመት ፍጥነቱ እጅግ ከፍተኛ መሆኑን የዘርፉ ባለሙያዎች እየተናገሩ ነው ሆኖም ስለ ልውጡ ተዋሲ በአሁኑ ደረጃ ብዙም እንደማይታወቅ የዓለም የጤና ድርጅት ትናንት ይፋ አድርጓል ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ ኮሮና ተዋሲ ወረርሽኝ ሆኖ ዓለምን ማስጨነቅ ከጀመረ ሁለት ዓመት ሊሞላው ጥቂት ቢቀርም አሁንም አስፈሪነቱ አሁንም የሰዎች ነፃ እንቅስቃሴ ላይ እንቅፋት መሆኑን አላቆመም። እንደውም ራሱን መለዋወጡን ቀጥሏል። ክትባቱስ ምን ለውጥ አስገኝቷል? ለጥቂት ደቂቃዎች አብረን እንቆይ። ኮሮና ተዋሲ ከቻይናዋ ውሃን ግዛት ተነስቶ መላውን ዓለም ካዳረሰበት ከጎርጎሮሳዊ 2019 መጨረሻ ወራት ጀምሮ በተለያዩ ጊዜያት መለዋወጡ ታይቷል። ተዋሲው በመጀመሪያ ተለውጦ በተገኘባቸው ሀገራት ስም ብሪታንያ የተገኘው የብራዚሉ፣ የደቡብ አፍሪቃው የሚል ቅጽል ሲሰጠው ቆይቶ ባለሙያዎቹ የግሪክ ፊደላትን በመጠቀም አልፋና ዴልታ እያሉ መጥራት ጀመሩ። ባለፈው ሳምንት የተገኘው ደግሞ ኦሚክሮን ተብሏል። ተዋሲውን በመጀመሪያ የለዩት የደቡብ አፍሪቃ ተመራማሪዎች ናቸው። የመዛመት ፍጥነቱ እጅግ ከፍተኛ ነው የተባለው ኦሚክሮን ደቡብ አፍሪካ ውስጥ እሁድ ዕለት ብቻ 2800 ሰዎች ላይ መገኘቱ ስጋቱን አባብሶታል። በአሜሪካኗ ቨርጂኒያ ግዛት የውስጥ ደዌ ሕክምና ባለሙያ የሆኑት ፕሮፌሰር ያሬድ ወንድምኩን ስለ ኦሚክሮን ብዙም ባይታወቅም መላውን ዓለም ማደናገጡ እርግጥ ነው ይላሉ። አዲስ የመጣው የተቀየረ ቫይረስ ከደቡብ አፍሪካ ሀገሮች አካባቢ ነው የተነሳው፣ ይባላል ያም በትክክል በእርግጠኝነት ማወቅ ከባድ ነው። በአሁኑ ሰዓት ገና ብዙ ስለዚህ ሚዩታንት የማናቀው መረጃ ስላለ ግን ከአሁን በፊትም እንደነበሩት ሚዩታንቶች ጥንካሬው የጨመረ ነው፣ የመተላለፍ ኃይሉም የጨመረ ነው ይባላል። አሁን ከደቡብ አፍሪካ ሀገሮች ውጭ በተለያዩ ምዕራባውያን ሀገሮች፣ በአውሮፓም ጭምር እንደዚሁም ሩቅ ምስራቅ ሀገሮች መታየት ጀምሯል። ግን ከቫይረሱ ጥንካሬ በላይ የፍራቻውና እርምጃ ለመውሰድ መቻኮሉ የበለጠ የጎላ ይመስለኛል። እውቀታችን ግን በአሁኑ ደረጃ የተወሰነ ነው። ስለ ተዋሲያን ጸባይና ምንነት የሚመራመሩ ባለሙያዎች ማንኛውም ተዋሲ ወደ ሰዎች አካል ሲገባ በተለያዩ ምክንያቶች ራሱን እንደሚለውጥ ያመለክታሉ። ፕሮፌሰር ያሬድም የኮሮና ተዋሲ በየጊዜው የመለዋወጡ ነገር የብዙ ተዋሲያን ጸባይ መሆኑን አጽንኦት ይሰጣሉ። ይሄ የብዙ ቫይረሶች ጸባይ ነው። ከሰው ወደ ሰው በብዛት በተላለፉ ቁጥር ጸባያቸውን ይቀይራሉ። አንዳንዱ የሚቀይሩት ጸባይ የተሻለ ከሰው ወደ ሰው እንዲተላለፍ ይረዳቸዋል። ሌሎች ደግሞ እንደዚህ የሚደረጉ የጸባይ ለውጦችም ደግሞ ቫይረሶቹን የሚጎዳቸውና ወደ መጥፋትም የሚያደርሳቸው አይነት ነው ብዙ አይነት የጸባይ ለውጦች ሊመጡ ይችላሉ። የኮሮና ተዋሲን ስርጭት ለመግታት ከዚህ ቀደም ባልታየ ፍጥነት ክትባት ተዘጋጅቶ በርካታ ሀገራት ነዋሪዎቻቸውን በብዛት መከተብ ችለዋል። በቀዳሚነት እስራኤል እና ብሪታንያን መጥቀስ ይቻላል። ሆኖም ዛሬም በእነዚሁ ሀገራትም ሆነ አብዛኛው ሕዝባቸው ክትባት እንዳገኘ በሚነገርላቸው ሀገራት በተዋሲው የሚያዘው ሰው መበራከቱ በየዕለቱ ይፋ ይደረጋል። ይህም በብዙዎች ዘንድ ጥያቄ ሆኗል። በእኔ እይታ በሽታውን በትክክል መቆጣጠር ያልተቻለው ክትባቱን ካለማግኘት የመነጨ ይመስለኛል። ምክንያቱም ክትባቱ የተሳሳባቸው አገሮች ላይ እንኳን ብንመለከት አብዛኛው በሽታው የሚዘዋወረው ባልተከተቡት ሰዎች ላይ ነው። ስለዚህ የበሽታው መዘዋወር በዓለም ላይ እንደዚህ ፓንደሚክ ሆኖ እንዲቀጥል ያደረገው ጉዳይ የሰው ልጆች በበቂ ሁኔታ ባለመከተባቸው የመጣ ነው። በሁለት ምክንያት አንደኛው አንዳንድ ሰዎች ክትባቱ ቀርቦላቸው መውሰድ የማይፈልጉ ስላሉ፣ በሁለተኛ ደረጃ ደግሞ ክትባቱ በአሁኑ ሰዓት ባደጉት ሀገሮች ውስጥ በብዛት የቀረበው ሆኖ ሳለ በታዳጊ ሀገሮች በተለይ በአፍሪካ ክትባቱን የሚፈልገው ማግኘት የማይችሉበት ሁኔታ ስላለ ነው በሽታው በቁጥጥር ስር ሊውል ያልቻለው ብዬ ነው የማስበው። በስፋት የከተቡ አገሮች አብዛኛው ሕብረተሰብ አዳርሰናል ብለው የሚሉ ሀገሮች አሁንም በከፍተኛ ደረጃ ሰዎች እየተያዙ መሆኑ ነው የሚነገረው። የተከተቡም ሰዎች እያዛሉ ሕይወትም ያልፋል። አዎ ሌላ እንግዲህ አሁን ባለንበት የእውቀት ደረጃ ላይ ያየነው ነገር ክትባቱ ከተሰጠ ከስድስት ወር በኋላ ክትባ በማግኘታችን የተፈጠረው መከላከያ አቅማችን ይቀንሳል የሚለውን ነገር ደርሰንበታል። በዛ ምክንያት ነው አሁን ባደጉት ሀገሮች በተለይ እኔ በማቋም በምሰራበት በሰሜን አሜሪካ ስድስት ወር የሞላቸው ሰዎች እንደገና ማጠናከሪያ ክትባት እንዲወሰዱ የሚደረገው። እኔም በኮቪድ ዙሪያ እሰራለሁ። ስድስት ወር የሞላቸው እና ያለፉ ሰዎች ላይ በሽታ ሲይዛቸው ተመልክተናል። ግን ለውጥ አለው። ክትባቱን የወሰዱ ሰዎች ላይ ቀለል ያለ ነው። ሆስፒታልም ቢገቡም ወደ ከፍተኛ በሽታ ወይም ወደ ቬንቲሌተር የሚያደርስ አይደለም። በጣም ተደራራቢ በሽታ ያለባቸው ሰዎች እስካልሆኑ ድረስ ክትባቱ ከስድስት ወር በኋላ እየደከመ ይሄዳል እና በዛ ምክንያት ማጠናከሪያ መስጠት ተጀምሯል። ግን ያ ማለት ሙሉ ለሙሉ አያገለግልም ማለት አይደለም። በሌሎችም ክትባቶች ላይ ልብ ብላችሁ እንደሆነ ለምሳሌ እንደ ቲታነስ አይነቱ ክትባት ከተወሰነ ዓመት በኋላ ራሱ ተመልሶ ይሰጣል። ምክንያቱም የሰውነታችን የሚፈጥረው ኢሚኒቲ ከጊዜ ጋር በተያዘ እየቀነሰ ስለሚሄድ ነው። ሰዎች በኮሮና ክትባት ላይ የሚያነሷቸው የተለያዩ ጥርጣሬዎች መኖራቸውን ያመለከቱት ፕሮፌሰር ያሬድ ክትባትን በተመለከተ እንዲህ ያለው አካሄድ እንግዳ እንዳልሆነም ነው የገለጹት። ብዙ ጥናት ተደርጎበት የኮሮና ተዋሲ ክትባት መዘጋጀቱን እስካሁንም ብዙ ሚሊየን ሰዎች የወሰዱት መሆኑን በማመልከትም ከሌሎች ክትባቶች የተለየ ምንም የሚያመጣው የጎንዮሽ ጉዳት እንደሌለም አጽንኦት ሰጥተዋል። የኮሮና ክትባት ሌሎች ክትባቶች በሚዘጋጁበት በድሮ ስልት ሳይሆን ዘመናዊ ቴክኖሎጂን ተጠቅሞ የተዘጋጀ መሆኑንም ነው የተናገሩት። አሁን በደረስንበት ቴክኖሎጂ ደረጃ የሚፈጠሩት ክትባቶች አሬኔ በሚባለው ቴክኖሎጂ የሚፈጠሩት ክትባቶች ፈጥኖ የመድረስ እድል አላቸው። ከዛ ከዛ ይመስለኛል እንግዲህ የሰው ጥርጣሬ የመጣው ይሄ አር ኤን ኤ የሚባለው ቴክኖሎጂ በትክክል ምንድን ነው? ለምሳሌ ከአሁን በፊት የነበሩ ክትባቶች ምንድን ነው የምናደርገው? ሙሉ ቫይረስ ወይ ተገድሎ የሞተው ቫይረስ ወይም ደግሞ በኬሚካል ተዳክሞ የተዳከመው ቫይረስ ነው በአብዛኛው ለክትባት የምንጠቀምበት ለቫይረስ ወለድ በሽታዎች። አሁን ግን አዲስ ቴክኖሎጂ ምንድነው የሚያስችለን፣ የቫይረሱን ጄኔቲክ ማቴሪያል ከተፈጥሮ ሆነ እኛም ራሳችን ሰርተን ባዘጋጀ ነው ጄኔቲክ ማቴሪያሉን ብቻ በመጠቀም ተመሳሳይና ወይም የተሻለ ክትባት ልንሰራ የምንችለው ቴክኖሎጂ ላይ ደርሰናል። ያ ምንድን ነው እንግዲህ ሙሉን ቫይረስ ሳይሆን የቫይረሱን በጣም ጥቂት አካል ወይም ጄኔቲክ ኮዱ ያለበትን አካል በመውሰድ ብቻ ክትባት መስራት ማለት ነው። ይህ ክትባት የሚዘጋጅበት ቴክኖሎጂ አዲስና በተለይም የኢቦላ ተዋሲን ለመከላከል ከተደረጉ ጥናቶች ጋር የተደረሰበት ስልት መሆኑንም አመልክተዋል። ሳይንስ ደግሞ እና ቴክኖሎጂ እያደገ ነው የሚሄደው በየጊዜው እና እየተለዋወጠ እየተሻሻለ ነው የሚሄደው። አዲስ ነገሮችን አንቀበልም ብለን መጠራጠር በጣም አላስፈላጊ ይመስለኛል። እንደውም እድለኞች ነን። ይሄ ቫክሲኔሽን በአጭር ጊዜ በሚፈጠርበት ጊዜ ባንደርስ ኖሮ ምናልባት እንደ ድሮቹ እንደ ስፓኒሽ ፍሉ ያሉ በሽታዎች በዓለም ላይ ያደረ ጥፋት ጥፋት አይነት ሊደርስ ይችል ነበረ። ሌላው አንድ ነጥብ እዚህ ጋር ማንሳት የምፈልገው ፕሮፌሰር ያሬት አፍሪካ ውስጥ በዚህ በተዋሲ ምክንያት የሚሞተው ሰው ያን ያህል አይደለም፣ የሚያዘውም ሰው እንደዛ። እዚህ ግን ክትባቱ በደንብ በተስፋፋበት ሀገር ደግሞ በጣም እየባሰ ነው። ምንድን ነው እዚህ ጋር ያለው ነገር? ይሄ በጣም ከባድ ጥያቄ ነው፣ ምንድን ነው የሚለው ነገር ብዙ መላምቶች አሉ። እንግዲህ ከአየር ጸባዩ ነው ወይስ ሌሎች ጉዳዮች አሉ? ከአየር ጸባዩ ጋር ተያይዞ የቫይረሱ የመስፋፋት እድሉ ይለወጣል። ሁለተኛ ደግሞ በትክክል የበሽታውን የመግደል እና የማሳመም ስታቲስቲክሱንም በደንብ ተቆጣጥረን፣ ተከታትለን፣ መዝግበን እናቀርበዋለ ነው የሚለውም ሌላው ጉዳይ ነው። ግን በትክክል ይሄ ነው ብሎ ለመናገር አሁን እኔ በማውቀው መረጃ ከባድ ነው። የተዋሲ ሁኔታ አሜሪካን ውስጥ እንዴት ነው እርስ ባሉበት አካባቢ እኛ ባለንበት አካባቢ አሁን ከድሮ በጣም ቀንሷል፣ ግን በሽታው አሁንም አለ። አብዛኛው በሽታውን የምናየው ባልተከተቡ ሰዎች ላይ ነው። በጥቂቱም ቢሆን ተከትበው ግን ይሄን ማጠናከሪያውን ክትባት የመውሰያ ጊዜያቸው የደረሰ ሰዎች ወይም እና ጊዜ ያለፈባቸው ሰዎች ላይ በሽታው አልፎ አልፎ እናያለን፣ ግን ያን ያህል ጠንካራ አይደለም። በተለይ እኔም በቅርቡ ኢትዮጵያ ሄጄ ነው የመጣሁት። ሕብረተሰቡ ስለ ክትባቱ ያለው ግንዛቤ ገና ብዙ ይጎለዋል። ማስተማር አለብን። ከክትባቱን መውሰድ የተሻለ ምንም አማራጭ የለም በተለይ በተለይ ደግሞ በጤና ሙያ ላይ ያሉ ሰዎች ከሰው ጋራ ብዙ ግንኙነት ያለው ስራ ላይ የሚሰሩ ሰዎች እድሜያቸው ከሀምሳ አመት በላይ የሆኑ ሰዎች ክትባቱን መውሰድ በጣም በጣም ይመከራል በሽታው እውነተኛ እና በጣም አስጊ በሽታ ነው ማንን እንደሚገል ማንን ደግሞ ዘላቂ ጠባሳ በሰውነት አሳርፎ እድሜ ልክ በሽተኛ እንደሚያደርግ ማወቅ ከባድ ነው ሰዎችን ክትባቱ ጠቃሚ ነው ክትባቱን ሊወስ ሲያስከፍቱ፣ በጭራሽ ችላ እንዳይሉ እንዳይወናበዱና በኋላ እንዳይቆጫቸው መምከር ይፈልጋል። አሁን በቅርቡ የተገኘው አዲሱ ልውጥ የኮሮና ተዋሲ አፍሪቃ ላይ ምንነቱ ስለተደረሰበት ከአፍሪቃ የተገኘ ነው በሚል አፍሪካ ሀገራት ላይ እየተደረገ ያለው የበረራ እገዳም ሆነ ከዛ የሚመጡት ላይ የሚደረገው የተጠናከረ ምርመራ ተገቢ ነው ብለው እንደማይቀበሉትም ነው ፕሮፌሰር ያሬድ የገለጹልን። በትንሽ ቀናት ብዙዎች ላይ መገኘቱ ስጋቱ እውነትነቱን ቢያሳይም በጥናቶች በኩል ግን ብዙ ይቀረዋልም ባይ ናቸው። አድማጮች ለሰጡም ማብራሪያ ፕሮፌሰር ያሬድን በማመስገን ለእለቱ ያልነውም በዚሁ አበቃን። ሸ የለገሰነኝ ሰላም ሁኑ።